ራሱን እንደ ዓለም አቀፍ ሙጃሃዲን በመቁጠር ከአልቃዳ ጋር መወገኑን ያሳወቀው አልሸባብ ላለፉት ስምንት ዓመታት የሶማሊያውን ፌዴራላዊ መንግስት በመገልበጥ በሸሪያ የሚመራ መንግስት ለማቋቋም ፍልሚያ ላይ ነው። አሚሶምም እንደ አውሮፓውያን አቆጣጠር በነሐሴ 2011 ዓ ም አልሸባብን ከሞቃዲሾ ካባረረ ጀምሮ በተከታታይ በርካታ ቦታዎችን ነፃ አውጥቷል። በስምንት ዓመት ታሪኩ በጣም ስኬታማ የሆነው ከቅርብ ዓመታት ወዲህ ነው። በየትኛውም መመዘኛ ቢታይ በአልሸባብ ላይ ድል መቀዳጀት ችሏል። የኬንያ ጦር ሰራዊት እንደ አውሮፓውያን አቆጣጠር በ2012 የኢትዮጵያ ደግሞ በ2014 በአፍሪካ ህብረት የሚመራውን አሚሶምን መቀላቀላቸው ይታወሳል። ይህም ለአሚሶም ጥንካሬን ፈጥሮለታል። አልሸባብም ታዋቂው ኮማንደሩ አህመድ አብዲ ጎዳኔ ባለፈው ዓመት በአሜሪካን የድሮን ጥቃት ከተገደለ በኋላ ፍጻሜው መቃረቡን የገመቱ ታዛቢዎች በርካታ እንደነበሩ አይዘነጋም። የአልሸባብን እንቅስቃሴ ሁሉ የአልሞት ባይ ተጋዳይ መፍጨርጨር አድርገውም ያውታል። በአንጻሩ በርካታ ይዞታዎችን መልቀቁን ከመዳከም ይልቅ ከስትራቴጂና ታክቲክ ለውጥ ጋር ብቻ የሚያያይዙት ታዛቢዎችም ብዙ ናቸው። በእርግጥም አልሸባብ እስካሁንም ለአሚሶምና ለሶማሊያ መንግስት ብቻ ሳይሆን በተናጥልም የኢትዮጵያ ሰራዊትን እየፈተነ ይገኛል። ድንበር ተሻግሮ በሚያደርሳቸው የሽብር ጥቃቶችም ለኬንያ የእግር እሳት ሆኖባታል። በሞቃዲሾ በሚገኙ የመንግስት ተቋማት፣ ዲፕሎማቶች በሚያዘወትሯቸው ሆቴሎችና ከባድ አደጋዎች ማድረሱንም ቀጥሎበታል። ከጥቂት ወራት ወዲህም በአሚሶም ላይ የመልሶ ማጥቃት እርምጃ ጀምሯል። ባለፈው ሰኔ ወር በአሚሶም ስር ያሉ የቡርንዲ ወታደሮች የሚቆጣጠሩትን ካምፕ አጥቅቶም ከ70 በላይ ወታደሮችን መግደሉ ይታወሳል። በያዝነው ወር መጀመሪያ ደግሞ በደቡብ ሶማሊያ በታችኛው ሸበሌ ግዛት በኡጋንዳ ወታደሮች ይዞታ ስር በነበረ የአሚሶም ካምፕ ላይ የተቀናጀና ድንገተኛ ጥቃት አድርሶ 50 ያህል የኡጋንዳ ወታደሮችን መግደሉን የምዕራባዊን ምንጮች ሳይቀሩ አረጋግጠዋል። ምንም እንኳን የኡጋንዳ መንግስት አስራ ሁለት ወታደሮች ብቻ እንደተገደሉበት ቢናገርም እንዲያውም አልሸባብ በርካታ ወታደሮችን መማረኩንም እየተናገረ ነው። ሁለቱ ጥቃቶች በአሚሶም የስምንት ዓመት ታሪክ ተወዳዳሪ እንደሌላቸው በርካታ ታዛቢዎች ይናገራሉ። ጥቃቶቹን ተከትሎም አሚሶም በደቡባዊና ማዕከላዊ ሶማሊያ ከሚገኙ አንዳንድ ይዞታዎቹ ለማፈግፈግ ሳይገደድ እንዳልቀረ መረጃዎች ይጠቁማሉ። መቼም አሚሶም በበርካታ ውስጣዊና ውጫዊ ችግሮች እንደተወጠረ አይካድም። አንዱ ዋነኛ ችግሩ የራሱ ስኬት እስረኛ መሆኑ ነው። የሰው ኃይል ሎጂስቲክና፣ የመሳሪያ አቅርቦቶች እጥረት ነፃ ያወጣቸውን ሰፋፊ ግዛቶች ተቆጣጥሮ እንዳይቆይ እንቅፋት እንደፈጠሩበት ታዛቢዎች ይናገራሉ። 22000 ወታደሮችን በቅርቡ ነፃ ባወጣቸው ሰፋፊ ግዛቶች በማስፈሩ ኃይሉ ከምንጊዜውም በላይ ሳስተውበታል። ስለሆነም ለአልሸባብ የደፈጣ እና የፊት ለፊት ጥቃት ተጋልጧል። የአሚሶምን ታሪክ በማጥናት ላይ ያሉት ፕሮፌሰር ፖል ዊሊያምስ እንደሚሉት ከሁሉም በላይ የማጓጓዣና ተዋጊ ሄሊኮፕተሮች እጥረት አንድ የአሚሶም ኃይል ጥቃት ሲደርስበት ሌላኛው በተሎ እንዳይደርስለት አድርጓል። የአልሸባብን ኃይሎች እስከ ጫካ ድረስ ተከታትሎ ማጥቃት ያልቻለውም በዚሁ ምክንያት እንደሆነ ይነገራል። የአሚሶም አዛዦች የተዋጊ ሄሊኮፕተሮች ድጋፍ እንዲሰጣቸው ወይም ተጨማሪ ወታደሮች እንዲላኩላቸው በተደጋጋሚ ቢጠይቁም ምላሽ ግን አላገኙም። ኡጋንዳ ግን በቅርቡ የተወሰኑ ተዋጊ ሄሊኮፕተሮችን ሰጥታለች። ችግሩን የባሰ የሚያደርገው ደግሞ አውሮፓ ኅብረት ወጪው ስለበዛበት ለአሚሶም የመደበውን በጀት በ20 ፐርሰንት ሊቀንስ መሆኑን ሐምሌ ላይ ማስተዋወቁ ነው። በውጊያ ሞራላቸው ላይ ያሳደረውን ተጽዕኖ ማወቅ ቢያስቸግርም የአሚሶም ወታደሮች የሚከፈላቸው ደሞዝ አነስተኛ መሆኑም ሌላኛው ችግር ነው። እንዲያውም ለበርካታ ወራት ክፍያ የማያገኙ ወታደሮች እንዳሉ ይነገራል። ተሳታፊ ሀገሮች ከአፍሪካ ህብረት በደረሱት ስምምነት መሰረት የአንድ ወታደር ወርሃዊ ደሞዝ 1028 ዶላር ብቻ ሲሆን ከዚህ ውስጥ ግን ለአስተዳደራዊ ወጪ እየተባለ 200 ዶላር ከእያንዳንዱ ወታደር ደሞዝ ይቀንሳል። ሌላኛው ከባድ ፈተና ደግሞ አሚሶም መደበኛ የውጊያ ዶክትሪን የሚከተል ሰራዊት ሆኖ ሳለ አልሸባብ ግን ስትራቴጂውንና ታክቲኩን በቀላሉ የሚቀያይር ሽምቅ ተዋጊ ኃይል መሆኑ ነው። ስለሆነም አሚሶም ነጻ ያወጣቸውን ሰፋፊ ግዛቶችንና ከተሞችን ሲጠብቅ፣ አልሸባብ ግን ከተማዎችን የሚያገናኙ መንገዶችን በመዝጋት የአሚሶምን ስንቅና ትጥቅ አቅርቦት ለማሰናከል ተመችቶታል። በኢትዮጵያና አሚሶም ድጋፍ ሲደረግለት የኖረው የሶማሊያ መደበኛ ጦር ሰራዊትም በደንብ ተደራጅቶ የጸጥታውን ሙሉ ኃላፊነት መረከብ ባለመቻሉ ሌላኛው ችግር ነው በውጊያ የሚያሳየው ብቃትና የመዋጋት ፍላጎቱን በጣም አናሳ ሆኗል። የሰራዊቱ አዛዦችም በሙስና የተዘፈቁ እንደሆኑ የአሚሶም ምንጮች ይጠቁማሉ። በሌላ በኩል ደግሞ አንዳንድ የአሚሶም ወታደሮችና ከፍተኛ የጦር አዛዦችን ቢሆኑ በህገወጥ ኮንትሮባንድ ንግድ፣ በሴቶች አስገድዶ መድፈር፣ በንጹሐን ሰዎች ግድያና በሌሎች የሰብዊ መብት ጥሰቶች ውንጀ ላይ ቀርብባቸዋል የኮንትሮባንድ ንግድም ከአልሸባብ ጋር ጭምር እንደሆነ የተባበሩት መንግስታት ድርጅት ሪፖርቶች ያሳያሉ። ለአብነት የዓለም የኡጋንዳ ወታደሮች ባለፈው ሐምሌ ሰባት ንጹሐን ዜጎችን ያለምንም ምክንያት በመግደላቸው አሚሶም ይቅርታ ለመጠየቅ ተገዶ እንደነበር አይዘነጋም። አልሸባብም በቅርቡ በኡጋንዳ ጦር ላይ ጥቃት የፈጸመው ያንን ደም ለመበቀል እንደሆነ አስታውቋል። እነዚህ ነገሮች አሚሶም ከሶማሊያውያን ጋር ያለውን ግንኙነት ክፉኛ መጉዳታቸው አይቀርም። በዓለም አቀፉ ማኅበረሰብ ዘንድ ያለውን ተአማኒነትም ይጎደዋል። አሚሶም በአደረጃጀቱ ያልተማከለ በመሆኑ አባል ሰራዊቶቹ ከማዕከላዊ እዝ ጋር ያላቸው ግንኙነት በጣም የላላ ሆኗል። የውጊያ ዶክትሪናቸውም ይለያያል። በቅርቡ አንድ የአሚሶም ኮማንደር ለቪኦኤ ሬዲዮ እንደተናገሩት አንዳንዶቹ እንዲያውም ትዕዛዝ የሚቀበሉት ከአሚሶም ዋና አዛዥ ሳይሆን ከየሀገሮቻቸው መንግስታት ነው። ይህም የአሚሶምን ውስጣዊ ተግዳሮት ቁልጭ አድርጎ ያሳያል። የአምስቱ ሀገሮች ሰራዊቶች የሚቆጣጠሯቸው ቦታዎችም ስለሚለያዩ በአሚሶም ውስጥ ያለውን የእርስ በርስ ቅንጅት አስቸጋሪ አድርጎታል። ላብነትም በቡሩንዲ ወታደሮች ላይ ጥቃት ሲፈጸም በቅርብ ርቀት የነበሩት የኡጋንዳና የኢትዮጵያ ወታደሮች በቶሎ መድረስ እንዳልቻሉ ታዛቢዎች ያስረዳሉ። አሚሶምን ከሚያስወቅሱት ነገሮች መካከል ሌላኛው የሟቾችንና ቁስለኞችን ቁጥር አለማሳወቁ ነው። የስዊድኑ ስቶኮልም ዓለም አቀፍ የሰላም ጥናት ኢንስቲትዩት በቅርቡ በወጣው ጥናት እንደሚለው እንደ አውሮፓውያን አቆጣጠር ከ2009 ዓ.ም ጀምሮ የአሚሶም ሟች ወታደሮች ብዛት በጠቅላላው ከ1100 በላይ ደርሷል። የተመድ ባለስልጣናት ግን እንደ አውሮፓውያን አቆጣጠር እስከ 2013 ድረስ ብቻ 3000 ያህል ወታደሮቹ እንደተገደሉበት ተናግረው ነበር ተመድ በኋላ መረጃውን አስተባበለ እንጂ። እነዚህ አሃዞች ግን ኢትዮጵያና ኬንያ በተናጠል ባካሄዷቸው ዘመቻዎች የሞቱትን አይጨምሩም። ተሳታፊ ሀገሮችም መረጃውን ካሚሶም ሳይቀር በመደበቅ ብሔራዊ ምስጢር አድርገው ይዙታል። የኢትዮጵያ ጦር ካሚሶም ጋር ከመቀላቀሉ በፊት የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ስለ ጉዳዩ ሲጠየቁ የጉዳት መጠንን ለፓርላማው የማሳወቅ ግዴታ እንደሌለባቸው መናገራቸው ይታወሳል። ሀገሮቹ መረጃውን የማያወጡበት ምክንያት አልሸባብ ለፕሮፓጋንዳ ዘመቻ እንዳይጠቀምበትና የተዋጊዎቻቸው ሞራል እንዳይጎዳ አስበው ሊሆን ቢችልም ምስጢራዊነቱ ግን የመንግስታቱንና የአሚሶምን ተጠያቂነት ብሎም አመኔታ የሚያሳጣ መሆኑ ሙን ነው። የአልሸባብንም ሆነ የአሚሶምን እውነተኛ ጥንካሬና ድግመት ለማወቅም አስቸጋሪ አድርጎታል። በሌላ በኩል ደግሞ በአፍሪካ ህብረትና በተሳታፊ ሀገሮች መካከል የተደረሰው የመግባቢያ ሰነድ ለሟች ቤተሰቦችና ቁስለኞች ካሳ እንደሚከፈል ይገልጻል። የቁጥሩ አለመታወቅ ግን የካሳ ክፍያው ግልጽነት እንዳይኖረው አድርጎታል። ክፍያው የማይፈጸምበት አጋጣሚዎች መኖራቸው እንደተጠበቀ ሆኖ ቢፈጸምም እንኳ በጣም እንደሚዘገይ ታማኒ ምንጮች ይጠቁማሉ። ብዙውን ጊዜ የሚፈጸመው ክፍያም በስምምነቱ ከተገለጸው በታች እንደሆነ ፕሮፌሰር ፖሎሊያምስ ይናገራሉ። በአሚሶም ጥላ ስር ያሉ ኢትዮጵያውያን የሟች ወታደር ቤተሰቦችና ቁስለኞች ግን በምን ሁኔታ እንደሚስተናገዱ ምንም መረጃ የለም። ሌላው የአሚሶም ተግዳሮት የየሀገሮቹ ፍላጎት አለመጣጣም ነው። በሶማሊያ ጉዳይ ላይ ኬንያና ኢትዮጵያ የራሳቸው ብሔራዊ ጥቅሞች እንዳሏቸው ሙን ነው። እንዲያውም ኢትዮጵያ የተረጋጋች ሶማሊያን ስለማትፈልግ አልሸባብ ሙሉ በሙሉ እንዲጠፋ አትፈልግም እየተባለች ትታማለች። ምንም እንኳ እውነተኛ ማረጋገጫ ማግኘት ቢያስቸግርም ኢትዮጵያ እስካሁን በግዛቷ ከአልሸባብ ቀጥተኛ ጥቃት አጋጥሟት አለማወቁን በመንተራስም አንዳንድ የኬንያ ፓርላማ አባላት ይህንኑ ጥርጣሪያቸውን ያስተጋቡበት ወቅት ነበር። ኢትዮጵያ የአልሸባብ ኢላማ ያልሆነችበትን ምክንያት ግን ራሱን የቻለ ጉዳይ ስለሆነ ለሌላ ጊዜ ማቆየቱ ሳይሻል አይቀርም። የኢትዮጵያ መንግስት ጦሩን ከጥር 2014 ዓ ም ጀምሮ ካሚሶም ጋር ከቀላቀለ በኋላም ከሶማሊያ መንግስት ጋር ያለውን የሁለትዮሽ ስምምነት መሰረት አድርጎ በተናጥል ልዩ ተዋጊ ወታደሮችንና ፖሊሶችን ማዝመቱን ቀጥሎበታል። ከወራት በፊትም ከ3000 በላይ ወታደሮችን ወደ ሶማሊያ እንዳስገባ የተለያዩ ዜና ምንጮች መዘገባቸው ይታወሳል። ይህ ካሚሶም ጥላ ውጭ የመንቀሳቀስ ፍላጎት በተወሰነው ሀገሮች ላይ ቅሬታ ሊፈጥር እንደሚችል ይታመናል። ባለፈው ነሐሴ ወር የኢትዮጵያ ወታደሮች ከተቆጣጠሯት ሂራን ግዛት በድንገት ሲለቁ በቅርብ ርቀት ለነበሩት የጅቡቲ ወታደሮች ቀድመው ባለማሳወቃቸው የጅቡቲ ጦር አዛዦች ከባድ ቅሬታ አሰምተው ነበር። ኬንያ በበኩሏ ነፃ የወጣችውን አካባቢ ጁባላንድ የተሰኘ ራስ ገዝ አስተዳደር እንዲሆን አድርጋለች። ዋና ዓላማዋም የአልሸባብ ሰርጎ ገቦች ወደ ግዛቷ እንዳይገቡ የጸጥታ ቀጠና መከለል ነው። የምዕራባውያን ዋና ዓላማም ቢሆን በሶማሊያ የከተሙ ዓለም አቀፍ ሽብርተኞችን መመንጠር እንጂ እንደ አፍጋኒስታን አይነት የሀገር ግንባታ እቅድ እንደሌላቸው ሙን ነው። በሶማሊያ መስከረም 2016 ዓ ም ላይ ብሔራዊ ምርጫ እንዲካሄድ እቅድ ቢያዝም አሚሶም ግን የተረጋጋ የጸጥታ ሁኔታ መፍጠር ስለመቻሉ አጠራጣሪ የሆነ ነው። ራሷ አሚሶምም ከምርጫው ቀደም ብሎ እንደሚወጣ የተወሰነው ውሳኔም ተግባራዊነቱ ያጠራጥራል። ሁኔታው በዚህ ከቀጠለ አሚሶም ከአጥቂነት እንደገና ወደ ተከላካይነት እንዳይመልስም ያሰጋል። መቸም አሚሶም አፍሪካ በታሪኳ ካየቻቸው የሰላም ተልእኮዎች ሁሉ በአደገኛነቱ ተወዳዳሪ ያለው አይመስልም። ስለሆነም አባል አገሮች ጉዳታቸው እየጨመረ ሲሄድ ወታደሮቻቸውን በተናጠል ለማስወጣት ሊገደዱ ይችላሉ። ያኔ የተባበሩት መንግስታት ተጨማሪ ሰራዊት ለማዝመት ይፈቅዳል ብሎ መጠበቅ አዳጋች ነው። በጠቅላላው ሲታይ የሶማሊያ ፖለቲካዊ ሁኔታ የአሚሶም ነጣ ፋንታ እየወሰነው ነው። የአሚሶም ነባራዊ ሁኔታ እና መጻዊ ጣፋንታም እንዲሁ የሶማሊያ ነጣ ፋንታ ይወስናል። ለዋዜማ ሬዲዮ ቻላቸው ታደሰ።